ከኅዳር 9 ቀን 2008 ዓ.ም ጀምሮ በኦሮሚያ ክልላዊ መንግሥት የአዲስ አበባና የኦሮሚያ ልዩ ዞን የተቀናጀ የጋራ ማስተር ፕላን በመባል የሚጠራውን በተመለከተ እናም የመልካም አስተዳደር ጉድለትን በመጠቆም በኦሮሚያ ክልል የተለያዩ አካባቢዎች ተማሪዎች ተቃውሞ እያደረጉ ነው። ሰላማዊ ሰልፍ ማድረጋቸው በሰላም በሚካሄደው ትግል ውስጥ ችግርን በይፋ መግለጽ በሕገ መንግሥቱ የተደነገገ መብት መሆኑን እንደሚያምኑ የሚናገሩት ተማሪዎች የተጠቀሰው ማስተር ፕላን ልዩ ዞን ውስጥ የሚገኙ ነዋሪዎችን ከመሬታቸው እንደሚያፈናቅል ያም አግባብ እንዳልሆነ ይናገራሉ። ከዚህም ሌላ ከአዲስ አበባ ከተማ የሚወጡ ፈሳሾች ለሰውም ሆነ ለእንስሳዎች ጠንቅ በመሆኑ መፍትሔ እንዲፈለግ ተቃውሞ ማሰማታቸውን ያስረዳሉ። በተጨማሪም የመልካም አስተዳደር እጥረት ያመጣ ነው ያሉት በግንጭ የሚገኘውን የጭልሞ ጫካ ለግለሰቦች መንግስት ሸጠዋል። በምልም በኦሮሚያ ክልል የሚገኙ ተማሪዎች ተቃውሟቸውን አሰምተዋል። በተቃውሞ ወቅትም ቁጥራቸው ብዙ የሆኑት ተማሪዎች እንደታሰሩ በፖሊስ ኃይል ድብደባም የተጎዱ መኖራቸውን ስማቸው እንዳይጠቀስ የጠየቁት እማኝ ለዶቼ ቬለ ተናግረዋል። በአምቦ የመሰናዶ ትምህርት ቤትና በድሬ እንጪኒ ተማሪዎች ለሰላማዊ ሰልፍ ወጥተው ነበረ። እነሱን ተከትሎ የኦሮሚያ ፖሊስ ተማሪዎችን ማሰር ጀመረ። ህዳር 14 ዘጠኝ ተማሪዎች ታስረዋል። ትላንትናም ብዛታቸውን ባላውቅም ወደ አምስት ተማሪዎች መታሰራቸውን ሰምቼ ነበረ። ከዛም በተጨማሪ ይህንን እስር አምልጠው ወደ ፊንፊኔ የሸሹ ተማሪዎች እንዳሉ ሰምቻለሁ። ስምንት ከተሞችን ያቀፈው የኦሮሚ ኦሮሚያ ልዩ ዞን በዚህ የተቀናጀ የጋራ ማስተር ፕላን እንዲገባ ስታቀድ የፌደራል መንግስትም ሆነ የኦሮሚያ ምክር ቤት ህዝብን ጠርቶ አለመወያየቱ፣ ከዛም አልፎ ለተቃዋሚ ፓርቲዎች መድረኩን አለመፍቀዱ ችግሩ እንዲባባስ አድርጓል በሚል የሚተችዋሉ የኦሮሞ ፌዴራሊስት ኮንግሬስ ቃል አቀባይ የሆኑት አቶ በቀለ ነጋ ለዶች ቬሌ ይህን አስመልክቶ ሲናገሩ የመሬት ጉዳይ የመኖር ህልውና ጉዳይ ነው። እናም የኦሮሞ ህዝብ እየተቸገረ ስለሆነ ይህ መሬት ዘረፋ በአስቸኳይ እንዲቆም እንፈልጋለን። ባለፈው የጨፌ ኦሮሚያ ያወጣው ህግ ከተሞች መቀላቀልና አንድ ማድረግ ይችላሉ የሚለው ባህሉና ቋንቋውን የሚያጠፋ ሆኖ ስለታየን በጽሁፍም ጠይቀናል። እናም ሰው በሰላማዊ መንገድ እየታገለ ስለሆነ ይህ አዋጅ መቆም አለበት እንላለን። ሁለተኛ ኦሮሞ ለልማቱ ተብሎ ከመሬቱ የሚነሳ ከሆነ ያ ልማት እሱን መጥቀም አለበት። ያ ማለት መሬቱን ይዞ ካለው አካል ጋር እንደ ግለሰብ አክሲዮን ኖሮት በሚቋቋመው ኢንዱስትሪ ውስጥ ሚና ሊኖረው ይገባል ነው የምንለው። ጎረቤቶቻችንም ይህንን ችግር ከእኛ ጋር እየተካፈሉ መከላከል አለባቸው። ሌላው ስማቸው እንዳይጠቀስ የፈለጉ የ89 ዕድሜ ያላቸው አዛውንት በበኩላቸው ሱሉልታ አካባቢ ባለፈው ሳምንት ጀምሮ ስድስት መቶ ቤተሰብ ይኖርበት በነበረ ቦታ ላይ መንግስት ኢንዱስትሪ ለመገንባት በመፈለጉ ካሳ ሳይሰጥ ነዋሪዎቹን ማስነሳት እንዳቀዱ ይናገራሉ። ለዚህም ወደ ኦሮሚያ ክልል መንግስት ድረስ ሄደው ቢጠይቁም መልስ አለማግኘታቸውን፣ እንዲያውም እዛ የሚገኙ የመንግስት ካቢኔዎች በእስር እንዳስፈራሯቸው ይናገራሉ። አዛውንቱ አክሎም የተወለድንበትን ቦታ ትተን የት ነው የምንሄደው? ልጆች አሉን እንስሶች አሉን። የት ነው የምንሄደው? አውሬ ይበላናል። ማንስ ያስጠጋናል? ይህን በሚመለከት ምላሽ ለማግኘት ከፌደራልም ሆነ ከኦሮሚያ መንግስት የሚመለከታቸውን ባለስልጣናት ለማነጋገር ያደረግነው ሙከራ አልተሳካም።